በኢትዮጵያ መደበኛ ባልሆነው የውጭ ምንዛሪ ገበያ ባለፉት ጥቂት ቀናት ውስጥ በፍጥነት የዶላር ምንዛሬ መቀነሱን የገበያው ተዋናዮችና የምጣኔ ሀብት ተንታኞች በመግለጽ ላይ ናቸው። በባንክ 27 ብር ከ30 ሳንቲም የሚመነዘረው የአሜሪካ ዶላር ከከረመበት የአስር ብር የገበያ ጭማሪ ወደ ግማሽ በሚሆን ሲቀንስ ተስተውሏል። ለመሆኑ የዚህ ፈጣን ምንዛሬ ውድቀት ምክንያቶች ምንድን ናቸው? ሄኖክ ሰማግዜር ያነጋገረው የምጣኔ ሀብት ተንታኝ ጌታቸው ተክለ ማርያም በመደበኛ ገበያው ምንም አይነት የፖሊሲ ለውጥ ሳይታይ መደበኛ ያልሆነው ጥቁር ገበያ ውስጥ የታየው ለውጥ ከገበያ መላምቶች ጋር የተያያዘ ነው ይላል። በመደበኛ በምንለው ገበያ ውስጥ የተስተዋለ ይሄ ነው የሚባል ከፍተኛ የምንዛሬ ለውጥን በጥቁር ገበያ ውስጥ ሊያስከስት የሚችል የፖሊሲ እርምጃ የለም። እሱ አልሆነም ማለት ደግሞ እንግዲህ አሁን ያየነውን የምንዛሬ ለውጥ ያመጣው በጥቁር ገበያ ውስጥ ያሉት ተሳታፊዎች ስለ ኢኮኖሚው እና ስለ መጪው የአጠቃላይ የአገሪቱ የምንዛሬ ሁኔታ ያላቸውም እላምት ነው ይህንን የምንዛሬ ለውጥ ያመጣው ማለት ይቻላል። እነዚህ እላምቶች በአንድ በኩል ከመንግስት ኃላፊዎች ጠቅላይ ሚኒስትሩን ጨምሮ ከተነገሩ ንግግሮች የሚወሰዱ ናቸው። ሌላው ደግሞ መደበኛ ያልሆነው የጥቁር ገበያ የሚንቀሳቀሰው በዋናነት እስፔሻሊ ከጥቂት ዓመታት ወዲህ ሀገር ውስጥ ሰዎች በብር ይቀያየራሉ። ተመሳሳይ እጠን ያለው የቀኑን የምንዛሬ እጠን ግምት ውስጥ ባስገባ ሁኔታ አስመጪዎችና ተጓዦች በውጭ ወኪሎቻቸው ገንዘብ ይቀበላሉ። ይሄ የሐዋላ ምንም መደበኛ ያልሆነ መንግስት እንደ ህገ ወጥ የሚቆጠር የሐዋላ ግንኙነት የምንዛሬ መጠኑም የመወሰን ሀይሉ እየጨመረ መቷልና። እና እነዚህ ተዋናዮች እንግዲህ በኢኮኖሚ ውስጥ ስለሚኖሩ ያል ምንዛሬ እውነታ ያላቸው ላምት ይመስለኛል። የምንዛሬ ለውጡን ያስከሰጡ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮችም በተለያዩ መድረኮችም ያደረጉት ንግግር አለ የውጭ ምንዛሬም በተመለከተ እንደዚሁም ደግሞ መደበኛ ያልሆነውን ገበያ በተመለከተ እስኪ እሳቸው ካሉት እንስማ። ዲያስፖራን የምለምነው በቀን አንድ ዶላር ከአንድ ማኪያቶ ላይ ለሀገራቸው እንዲሰጡ ነው። ትረስት ፈንድ አቋቁመን አካውንት በአሜሪካ ከፍተን ወይም በኢትዮጵያ ከፍተን እያንዳንዱ ዲያስፖራ ከቀን ማኪያቶ አንዳንድ ዶላር በቀን ከሰጠን በቀን አንድ ሚሊዮን ዶላር እናገኛለን ማለት ነው። በወር ሰላሳ ሚሊዮን ዶላር አለን ማለት ነው። ይሄ በመንግስት በጌታ አይገባም። የራሱ ቦርድ ይቋቋምለታል። ቦር 30 ሚሊዮን ዶላር ከሆነ አዲስ ሶርስ ኢንካም ካገኘን በብዙ ቀበሌዎች ከከብት ጋር የደፈረሰ ውሃ የሚጠጡ እናቶች ንጹህ ያገኛሉ ማለት፣ በመድኃኒት ምክንያት በአምቡላንስ ምክንያት ይሞቱ የሚወሉ እናቶች እንዳይሞቱ ይሆናል ማለት ነው። ያ ትረስት ሲቋቋም የምን ሰራው ልማት ከተለየ በኋላ የኢትዮጵያውያን ዲያስፖራ የሚል ስንት ተሰጥቶት። ለምሳሌ አጥሎ ለማየት ሃይ ስኩል ከሆነ ማስፋት የፈለጉት በአንድ ሚሊዮን ዶላር በኢትዮጵያ 30 ሚሊዮን ብር ገደማ ማለት ነው፣ አንድ ሃይ ስኩል ይሰራል በየቀኑ አንዳንድ ዲያስፖራ ሃይ ስኩል ይሰራል ማለት ነው። በወር ሰላሳ በዓመት አብዙት በሁለት ዓመት የሃይ ስኩል ፍላጎታችንን ዲያስፖራው መለስ ይችላል። እራሱም እየሰራ ሀገሩን እየጠቀመ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የተናገሩትን ነው፣ በውጭ ምንዛሬ ዙሪያ እንደዚሁም ደግሞ በሀገሪቱ ያለው መደበኛ ያልሆነ ገበያውን በተመለከተ። ጌታቸው ተክለማርያም እዚህ ላይ ጠቅላይ ሚኒስትሩ በቅርቡ ወደ ውጭ ሀገር ይጓዛሉ። በውጭ ሀገር ከሚኖሩ ኢትዮጵያውያን ጋር ግንኙነት ለማሻሻል እየጣሩ ነው። ይሄ ምናልባት ከውጭ ምንዛሬው በመደበኛ ያልሆነ የውጭ ምንዛሬ መውደቅ ጋር በተያያዘ እንደዚሁ ምክንያታዊ የሆነ መላምት ሊሆን ይችላል። እንዴት ትመለከተዋለህ? ራሱ የሆነ አውንታዊ ተፈጽሞ ነው። ኢኮኖሚው በመደብ እደበኛ ባልሆነው የውጭ ምንዛሬ ዛሬ ገበያ ላይ ደግሞ አሉታዊ የሆነ ተፈጽሞ ወይም ደግሞ አለበ ቅርብ ቀናት ውስጥ እያየ ነው ላለው የምንዛሬ ቅናሽ የራሱ የሆነ አስተዋጽኦ አለው። ምን ሲባል በውጭ የሚኖሩ ኢትዮጵያውያን አብዛኛውን ወደ ሀገር ውስጥ የሚልኩትን ገንዘብ የሚልኩት እደበኛ ባልሆነ የቅይር መንገድ ነው። እንግዲህ ጠቅላይ ሚኒስትሩ እንዳሉት የኢትዮጵያን ኢኮኖሚ መደገፍ ካለባቸው በውጭ የሚኖሩ ኢትዮጵያውያን ወደ ሀገር ውስጥ የሚልኩትን ገንዘብ መደበኛ በሆነው የፋይናንስ መንገድ እንዲልኩት፣ ከዛ ውጭም ደግሞ በሚኖሩበት አካባቢ ለመጠቀም ከሚያወጡት ለኮንሳምፕሽን ከሚያወጡት ነገር ይቆጥበው ሀገሪቱ ለምታከናውናቸው የተለያዩ ልማቶች የራሳቸውን አስተዋጽኦ እንዲያደርጉ ጥሪ አቅርበዋል። ያ ነገር በ- ውጪ በሚኖሩ ኢትዮጵያውያን መልካም የሆነ ተቀባይነት አዎንታዊ የሆነ ተቀባይነት የተቸረው ነገር ነው። እንግዲህ ይሄ ማለት ወደፊት መደበኛ በሆነው የፋይናንስ ዘርፍ የሚገኘው ረሜተንስ የምንለው የሀገር ውስጥ ገንዘብ ወደ ሀገር ውስጥ የሚገባ የገንዘብ ፍሰት ከፍ ሊል የሚችልበት እድል አለ ከዛ ውጪ በኢንቨስትመንት መልኩ ደግሞ የተለይ በውጭ የሚኖሩ ኢትዮጵያውያን ወደ ሀገራቸው ኢንቨስት የሚያደርጉበት እድል ይፈጠራል የሚል አመለካከት አለ። ያ ማለት እንግዲህ በመደበኛ ባልሆነ ወይም ጥቁር ገበያ በምንለው ዛሬ ገበያ ውስጥ ባሉ ተ- ተሳታፊዎች ሲነበብ አሁን ያለው የዶላር ምንዛሬ ሊቀንስ የሚችልበት እድል አለ ተብሎ የተነበበ ነው የሚመስለው። ና አዎ፣ ንባብ ነው ያልከው። ምክንያቱም ይሄ በተለይ ሐዋላ በሚሰሩ ሰዎች ያለውን አመለካከት የሚገልጽ ነው ና በዚህ በውጭ ካለው ጋር ግንኙነቱ በሚሻሻል ጊዜ ሐዋላ ኢትዮጵያ ውስጥ ዶላር ይዘው የተቀመጡ ሰዎችም የመደበኛ ያልሆነው የዶላር ዋጋ ይቀንሳል በሚል እሳቤ ያንኑ ወደ ገበያ የመመንዘር እና ፍላ አቅርቦቱን በአጭር ጊዜ ውስጥ የመጨመር ሁኔታ እንዳለ ነው ስትገልጽ የነበረው እውነት ነው። ይህን ዕላምት በተፈጠረበት ሰዓት በእጃቸው የያዙት ዶላር ዋጋው ስለሚቀንስ በሚል በጥቁር ገበያ ሄደው ኦፍሎድ ማድረግ ወይም ደግሞ ወደ ወደ ገንዘብ ወይም ደግሞ ወደ ተሻለው እንደሚሉት ከረንሲ የመቀየር ቴንደንስ ያለ ነው እና በአጠቃላይ እነዚህ የሀገር ውስጥና የውጭ ነገሮች ተደምረው የምንዛሬው ዋጋ እንዲቀንስ ያስቻሉ ነው ብዬ የምገምተው። ለምን በመደበኛ የምንዛሬ ገበያ ውስጥ የተለየ የፖሊሲ እርምጃ ሳይወሰድ የመጣ ነገር ስለሆነ፣ ከነዚህ ዕላመታዊና ይፈጠራሉ ተብለው ከሚታሰቡ የወደፊት ሁኔታዎችን ከማንበብ የመጣ በኢኮኖሚክስ ውስጥ ስፔኩሌቲቭ የምንለው የምንዛሬ ቅናሽ ነው የሚመስለው። ነው፣ በጣም ነው የማመሰግነው። ጌታቸው ተክለማርያም የኢትዮጵያ ብሔራዊ ባንክን ጨምሮ በተለያዩ የገንዘብ ተቋማት የሰራ እንደዚሁም በጋዜጠኝነት የፎርቹን አዘጋጅ ሆኖ የሰራ ነው። ለሰጠኝ ማብራሪያ አመሰግናለሁ። አመሰግናለሁ።